ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ ¶¶ ጥሬ እነዚህን ሶስት የታሪክ መጽሐፍቶች ለኢትዮጵያ ሕዝብ ለማቅረብ በመቻሌ ደና ነገር መስራቴ ይሰማኝም። እስከዚህ ድረስ የሰራሁት ጉዳይ በሰፊው ታውቆ እጅግ በተከበረው ማህበረ ብዩራን ዘ ኢትዮጵያ የተባለው ድርጅት አስቦ ጥናት አድርጎ ለዚህ ክብርና ደረጃ ስላበቃኝ ያልጠበኩት ሽልማት ስለሆነ ምስጋናዬ ከፍ ያለ ነው። እኔ መጀመሪያው ወሬውን ስሰማ በኋላም ዋሽንግተን መጥቼ ሽልማቱ ሲሰጠኝ ለእኔ ትልቅ ክብር መሆኑን ተናግሬያለሁ። ግን በኢትዮጵያ የልብ ሁማት ህፃናት መርጃ የደረሰው የእኔ አስተዋጽኦ መናገር መለፍለፍ ብቻ ነው። ለምነው ገንዘብ ከሰጡ ጀምሮ ይህን ስራ የሰራው ከመቶ ሚሊዮን ብር በላይ እስከ ሰጠኝ ሰው ድረስ በሀገሩም ውስጥ በውጭ ሀገር ያሉ የኢትዮጵያ ህዝብ፣ ኢትዮጵያውያኖች ያልሆኑ መሰል ድርጅቶች ያደረጉት አስተዋጽኦ የነዚህ ሁላ ሰዎች ድርሻ ነው። ከሀያ ሁለተኛው የኢትዮጵያውያን ሽልማት ድርጅት አመታዊ ስነ ስርዓት ተሸላሚዎች የሁለቱን ነው የሰማ ነው። በእንግሊዝኛው ምህጻረ ቃል ሲድ ኑሯቸውን በውጭ ያደረጉ ኢትዮጵያውያን ማህበረሰብ የሽልማት ድርጅት ዘንድሮም ለማኅበረሰብ ባበረከቱት የላቀ አስተዋጽኦና ታላላቅ ሥራዎቻቸው የታወቁ ኢትዮጵያውያንና አሜሪካውያንን እንዲሁም በከፍተኛ የትምህርት ውጤታቸው የተመሰገኑ ወጣቶችን ለክብር አብቅተዋል። አሜሪካ ሸጋ ነው። በቃ ብዙ ከምር ከምር ቼ ደግሞ ማወርኝ እንዳልናገረው ውዱ የኔ ሆኖ እንዳልተወው ደግሞ ልቤ ተበትኖ ከወዲ ያለው ጭስ ሊገልኝ አፍ ነው ምለው ብዙ ነገር አለ። ድምፃዊ ነው፣ የባህል ዘፈኖች ተጫዋች። ግሩም አድርጎ የሚጫወታቸውን ዜማዎቹን ያህል ለዛ ያለው የንግግር ዘይቤውና ወጉም ይማርቃል። ፋሲል ደሞዝ ነው እንግዳችን። አማን አማን እያለ አብሮን ያመሻል ሌሎች በርከት ያሉ ቅንብሮችም አሉ። የአክብሮትና የናፍቆት ሰላምታው ግን አልተዘነጋ መሆኑን አድማጮች፣ እንደምን እንደምንከርማችኋል እንደምንሰነበታችሁ ከዛሬ ይሁድ ሰኔ 1 2006 ዓ ም ዝግጅታችን ጋር የቴክኒክ አቀናባሪያችንን ቴሌላይም ባክን ይዘን የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ የሰዓቱን የዓለም ዜና እናስቀድምና እንመለሳለን። እንዳትሄዱ የትም እንደምናመሻችሁ የምሽቱን ዜና ማሰማችሁ ሄኖክ ሰማ እግዜር ነኝ። የቀድሞ የግብፅ ጦር ኃይል ጠቅላይ አዛዥ አብደል ፈታህ ኤልሲሲ የሀገሪቱ አዲስ ፕሬዚዳንት ሆነው ቃለ መሐል አፈጸሙ። ከሳምንት በፊት በግብፅ በተካሄደው ፕሬዚዳንታዊ ምርጫ ኤልሲሲ በሰፊ ልዩነት ነው ያሸነፉት። በዛሬ ዕለት በካይሮ ከተማ በጠቅላይ የህገ መንግስቱ ፍርድ ቤት ፊት ቀርበው ቃለ መሐላቸውን ሲፈጽሙ የግብፅን ጥቅም ለማስጠበቅ ቃል ገብተዋል ብስምላ أقسم بالله العظيم أن أحافظ مخلصا على النظام الجمهوري وأن أحترم الدستور والقانون. يا ريبابليكو أنا استدار لتبك هجا جستون لا كبر يزيجو تشنتك ملو بملو قد دايب يليز يا هاجر عشان الناس كبرنا مريت عشان اندن تبك أسرع لوصل بفتح رسم قال جبال ሚስተር ሲሲ ወደ ስልጣን የመጡት በመሐመድ ሞርሲ የሚመራው የእስልምና ወንድማማችነት አስተዳደር በግብፅ ሰራዊት ከተወገደ ከአንድ ዓመት በኋላ ነው። የእስልምና ወንድማማችነት ፓርቲ ከፕሬዚዳንታዊው ምርጫው ራሱን አግልሏል። ኤልሲሲም በግብፅ ለእስልምና ወንድማማችነት ቦታ የለም ብለዋል። አዲሱ ፕሬዚዳንት በርካታ ፈተናዎች ተደቅነውባቸዋል። በግብፅ የቀጠለው ሁከትን ማረጋጋትና የተሽመደመደውን ምጣኔ ሀብት በእግሩ ማቆም የዩናይትድ ስቴትስ ባህር ኃይል በሜዲትራኒያን ባህር 282 እስረኞችን አሳፍራ የነበረች ጀልባ የድረሱልኝ ጥሪ በማሰማቷ በመስመጥ ላይ የነበረችን ጀልባ ጋር በፍጥነት በመቅዘፍ ተሳፋሪዎቹን ታድገዋል። አርብ ዕለት ዩኤስኤስ ባለታንና ዩኤስኤስ ኤልሮድ ለአደጋ አድን ስራቸውን የጀመሩት የኢጣሊያ አየር ኃይል ስድስት አነስተኛ ጀልባዎች ሲቀዝፉ መመልከቱንና አንደኛዋ የሰመጠች መሆኑን ባደረሳቸው መረጃ መሰረት ነው። በትናንትና ዕለት የዩናይትድ ስቴትስ የባህር ኃይል ባለሥልጣናት እንዳስታወቁት የአሜሪካ ባህር ኃይል ለስደተኞቹ ምግብ ውኃና የሕክምና እርዳታ ከሰጠ በኋላ 277ቱን ተሳፋሪዎች ለማልታ ወታደራዊ ጀልባ አስረክቧል። ሌሎች አምስት ደግሞ በትናንትና ዕለት ለሕክምና ወደ ማልታ ተልከዋል። በዚህ የባህር መስመር ኢትዮጵያውያን ኤርትራውያንና የሊቢያና ሶሪያ ዜጎች በብዛት እንደሚሰደዱም ይታወቃል። በኢራቅ የከርድ ፓርቲ መስሪያ ቤት ላይ ያነጣጠሩ ሁለት ፍንዳታዎች 18 ሰዎችን ሲገድሉ፣ ሌሎች 68 ሰዎችን አቁስለዋል። በዛሬ ሁለት የደረሰው ፍንዳታ በክርድስታን አርበኞች ኅብረት ፒዩኬ ፓርቲ መሪና የሀገሪቱ ፕሬዝዳንት ጀላል ታላባኒ ቢሮ አጠገብ ነው። ይሄ ሕንፃ ከኢራቅ የደህንነት መስሪያ ቤት አጠገብ የሚገኝ መሆኑም ተዘግቧል። በመጀመሪያው ፍንዳታ የተጎዱ ሰዎችን ለመርዳት ወደ አደጋው ስፍራ የመጡ ሰዎች በሁለተኛው ፍንዳታ መጎዳታቸውም ተገልጿል። የዩናይትድ ስቴትስ መንግሥት ሁለት ከፍተኛ ዲፕሎማቶቹን ከዚህ በፊት ባልተለመደ መልኩ የቀጥታ ንግግር ከኢራን ባለስልጣናት ጋር ለማድረግ ወደ ጄኒቫ ሊልክ ነው በአወዛጋቢው የኢራን የኒውክሌር መርሃ ግብር ዙሪያ ለመወያየት የሚጓዘውን የልዑካን ቡድን የሚመሩት የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ዊልያም በርንስ ሲሆኑ የሀገሪቱ ማለትም የዩናይትድ ስቴትስ ከፍተኛ ተደራዳሪ ደግሞ የፖለቲካ ጉዳዮች ምክትል የውጭ ጉዳይ ሚኒስትሯ ወንዲ ሸርማን ናቸው። የኢራን ከፍተኛ የኒውክሌር ተደራዳሪ አባስ አራቅቺ በዛሬ ዕለት ለኢራን ቴሌቪዥን በሰጡት ቃል በነገ ዕለት የሚካሄደው ውይይት የአውሮፓ ህብረት ባለስልጣናትም የሚያካትት ነው ብለዋል። በስተመጨረሻም በዛሬ ዕለት የቻይናና የህንድ የውጭ ጉዳይ ሚኒስትሮች በሁለቱ መንግስታት የዲፕሎማሲ ግንኙነት ዙሪያ ተወያይተዋል። ቻይናና ህንድ በተለይ በምጣኔ ሀብት ያላቸውን ትስስር ለማሻሻል ያለመነው ውይይቱ የቻይናና የህንድ የንግድ ልውውጥ ሚዛኑ ወደ ቻይና ያደላ ሲሆን በዓመት የ40 ቢሊዮን ዶላር የንግድ ሚዛን ወደ ቻይና ያጋደለ ነው። አድማጮች ዜናዋ አበቃ። ስንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ፣ መብቴ የጎደለ ነጻ ርግብ ለመሆን ከቶም ያልታደለ በአጥር በጠመንጃ በዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ ታስሬ ኖራለሁ በመጽሐፍ ቅጠል ዓለምን እያየሁ። የለም ነጻ ሰው ነኝ እስረኛ አይደለሁም፣ ጭንቅና ሰቀቀን ከኔ ጋር የሉም። እታስር ይሆን ወይ ብዬ መች ልፈራ ታስር ያለሁና ከራሴ እውነት ጋር የሚዳቋ ስጋት ጭንቀት የሞላቸው የታሰሩትማ በደጅ ያሉት ናቸው። እኔ ነጻ ሰው ነኝ ያሻኝን ሰርቼ የልቤን አውርቼ ይኸው እዚሁ አለሁ ነጻነት አግኝቼ። የታሰሩትማ በውጭ ያሉ ናቸው። የልብን ለማውራት የልብን ለመሥራት ወኔ የከዳቸው የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ። የታሰሩትማ ያልታሰሩት ናቸው ስንቅ የሚያቀብሉኝ እስረኞቹ፣ ናቸው በሚል ርዕስ ገጣሚ ሰሎሞን ሞገስ በገጠማትና እውነትን ስቀሏት በተሰኘች የግጥም መድበሉ ባገኘናት የሳምንቷ ምርጥ ግጥም። የዛሬ ሰኔ 1 2006 ዝግጅታችንን ጀምረናል። በተወዳጅ ባህላዊ አማርኛ ዘፈኖቹ እያዝናና የሚያማሸንን ድምፃዊ እንግዳችንን ፋሲል ደሞዝን ዜማ ደግሞ እናስከተል

Ammun amun ammun ammun ammun ammun ammun ammun ammun ammun ammun ammun ammun ammun ammun ammun ammun የባህል ዘፈኖች አቀንቃኝ የምሽቱን አዝናኛችን ፋሲዘን እናመሰግናለን። ለዛ ባለው ወጉና ከስቱዲዮ በሚያሰማን እንጉርጉሮ ጭምር አብሮን ያመሻል። ለአሁኑ ግን ወደ ምሽቱ ቀዳሚ ቅንብር ቆይታ ከሰሜን አሜሪካው የኢትዮጵያውያን ሽልማት ድርጅት ሲድ ተጠሪዎችና የዘንድሮ ተሸላሚዎች ጋር ለመጀመሪያ ጊዜ ለሰማው እንግዳ ይመስላል፣ የአማርኛ መጠሪያቸው ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ ሶሳይቲ ኦፍ ኢትዮጵያንስ ስታብሊሽድ ኢን ዲያስፖራ ኑሯቸውን በውጭ ያደረጉ ኢትዮጵያውያን ማኅበረሰብ በግርድፉ ሲተረጎም፣ በመግቢያችን እንዳስተዋወቅነው ታዲያ አሁን የሀያ ሁለተኛ ዓመታዊ ሥነ ሥርዓቱን እንቃኛለን። መላኩ ላቀው እባላለሁ። የኢኮኖሚክ ፕሮፌሰር ነኝ በሪቻርድ ስታክተን ዩኒቨርሲቲ ኒው ጀርሲ አሁን ከጆሀንስበርግ ከተማሪዎቼ አስራ ሁለት ተማሪዎቼ ጋር መጥተን አዲስ አበባ ነው የምገኘው። የሲድ ሊቀመንበር ነኝ በላይ አበጋዝ ይባላለሁ። የህጻናት የልብ ሐኪም ነኝ። በኢትዮጵያ የልብ ሕሙማን ህጻናት መርጃ መስራችና የቦርድ ሊቀመንበር የሆስፒታሉን ዳይሬክተር ነኝ። ጡረተኛ ነኝ። ለልብ ሕሙማን ህጻናት መርጃ በነጻ አገልግሎቴን እየሰጠሁ ነው ያለሁት። አምባሳደር ዘውዴ ረታ በታሪክ ጥናትና የኢትዮጵያን ዘመናዊ ታሪክ በተቻለ መጠን አሟልቶ ለመጻፍ ሙከራ በማድረግ ላይ የምገኝ ነኝ። ባለፈው በሳምንት በተከበረው የሲድ ሀያ ሁለተኛ አመት ክብረ በዓል ላይ ከተመራቂዎቹ አንዱ ሆኜ በመገኘት ደስታዬን ገልጫለሁ። አክሊሉ ደምስ እባላለሁ ኢንጂነር ነኝ ኤሮስፔስ ኢንጂነሪንግ ላንዲንግ ውስጥ ነው የምሰራው ያለው ተውሃዮ ነው የሲድ ጸሀፊ ነኝ ባለፈው ሀያ ሁለት አመት ውስጥ የሲድ ጸሀፊ በመሆን አገልግያለሁ እኔ ደግሞ መንበረ አክሊሉ እባላለሁኝ የምኖረው ካሊፎርኒያ ሳንፍራንሲስኮ አካባቢ ነው የሳሉቴ ሬስቶራንት ባለቤት ነኝ። የሲድ ሀያ ሁለተኛ በዓል ላይ ተሸላሚ ሆኜ የክብር እንግዳ ሆኜ በመገኘቴ እጅግ በጣም ደስተኛ ነኝ። አመሰግናለሁ። እንግዶቼ ሁላችሁንም በድምጻችሁ ለአድማጮቻችን አስተዋውቀናል። እንደ ገለጻችሁት በዚህ በዩናይት ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ ከተሸላሚዎች ውስጥ ሶስታችሁ ትገኙበታላችሁ። እስኪ ወደ ዶክተር መላኩል ሄድ ሀያ ሁለተኛው አመት ክብረ በዓላችሁ የዘንድሮ አብይ ተሸላሚዎችን በእናንተ መዝገብ እንደሰፈረው የመረጣችሁበትንም ምክንያት ጨምሮ በከፊል ያስተዋውቁን። አቶ አክሊሉ ያግዞታል። እርስዎ ከጀመሩልን መልካም ነው። እንግዲህ ምናልባት ከአንጋፋው አምባሳደር ዘውዴ ረታ ልጀምርና አምባሳደር ዘውዴ ባለፉት አስራ ስምንት ዓመት ውስጥ በጣም ኢትዮጵያን በሚመለከት ታሪክ ውስጥ ምርምር አድርገው ሶስት መጽሐፎች በማከታተል አውጥተው ኢትዮጵያኖችን በየስፍራው ያወያዩ ምሁራንም፣ ዲፕሎማትም፣ የኢንተርናሽናልም ፕሮፌሽናል መሆናቸው የታወቀ ነው እና ይሄንን ስራቸውን ለማበረታታት ደግሞም ስራቸው እንዲታወቅ እሳቸውንም ደግሞ ይሄንን የሚሰሩትን ስራ እግዜር ይስጦት ብሎ መድረኩን ፈጥሮ ለማነጋገርም ወደፊት እንዲመች ብለን ነው ኦነር ያደረግናቸው። ሶ የተከበሩበት ምክንያት ጸሐፊ በመሆናቸው ምርጥ የሆኑ ሶስት መጽሐፎች አከታትለው በመጻፋቸው አንዳንድ ሰዎች ምናልባት ሮያል ሂስቶሪያን ናቸው ይሏቸው ይሆናል ግን ለእንደኛ ሀገር የጽሁፍ እድል ለሌላት ሀገር አከታትሎው የሚያነጋግር መጽሐፍ ሲጽፍ አንድ ሊቃውንት ያንን ሊቃውንት ማበረታታት፣ ማክበር፣ መሸለም ተጋቢ ነው ብለን በዛ ነው የሸለምናቸው። አክሊሉ ነኝ አምባሳደር ዘውዴ በእኛ ጊዜ ኢትዮጵያ የሕዝብ አሽከር ወይንም ፐብሊክ ሰርቫንት ሆነው በማገልግላቸው በእኛው እድሜ የሀገራችንን ታሪክ ለመጪው ትውልድ ምስክር ሆኖ በማቅረባቸው በማስታወቂያ ሚኒስቴር ውስጥ በመስራት የኢትዮጵያ ሬዲዮ ጣቢያና ፕሮግራሞችን በማጠንከራቸው የኢትዮጵያ ኒውስ ኤጀንሲና መነን የተባለውን መጋዜን የጀመሩ እሳቸው በመሆናቸው የኢትዮጵያ ድምፅ የሚባለውንም እሳቸው ናቸው የጀመሩት። በዲፕሎማሲ በኩል በፈረንሳይ ሀገር ካውንስለር በመሆን በጣሊያን ሀገር አምባሳደር በመሆን ሀገራችን አገልግለዋል። ከዛም በተለየ በህይወት እያሉ ለማመስገን የሚገባቸው ሰው በመሆናቸውና ታላላቅ የተባሉ ኢትዮጵያን የሆኑ ምሁር ሰዎች እና በኢትዮጵያ እንዲሁ በዲፕሎማሲም በሀገር ቤት ያገለገሉ ሰዎች ታላላቅ የሚባሉ ሰዎች ማስረጃ ይዘው ስላቀረቡልንና በመጨረሻም በሲድ ቦርድ በብዛት ማለት በጠቅላላው ቦርድ የተደገፈ ሆነው በመመረጣቸው፣ ይህን ይህን በመሳሰለ ነገር ያው ዶክተር መላኩም እንዳለ መጽሐፎቹን የኤርትራ ጉዳይ ወ አፄ ተፈሪ መኮንን ህይወት ወይም የአጼ ተፈሪ መኮንን አስተዳደር ይህንን ይህንን በማበርከታቸው ተጨማሪ ያከበር ናቸው። መልካም አንዳችሁ ሌላችሁ ላይ አስተያየት ትጨምራላችሁ የጎደለውን ታሟላላችሁ፣ ለአድማጮቻችን እንዲዳረስ ዶክተር መላኩ አሁንም ወደ እርሶ ነው ለቀሪው ለሁለቱ እንግዶቻችን ትውውቅ መልሰው። እንግዲህ ደግሞ እስቲ ዶክተር በላይን ስለሳቸው ልናገር። ዶክተር በላይ የታወቁ የልብ ሕክምና አዋቂ ናቸው። ትምህርታቸውንም የጨረሱት በጣም በሚታወቀው በኒውዮርክ ዩኒቨርሲቲ ነው። እኚህ ዶክተር እንደ ሌሎቹ ዶክተሮች ለራሳቸው የግል ክሊኒክ ከፍተው ራሳቸውን በማደራጀት ተደላድለው መኖር የሚችሉ ሰው ናቸው። ግን ይህንን ሁሉ ትተው ኢትዮጵያ ውስጥ ያሉት ህጻናቶች በልብ በሽታ ምንም አይነት እርዳታ ያገኙ የሚሞቱት ሊሞቱ ሲችሉ የሚችሉትን ያህል እያሰባሰቡ ለማዳን ድርጅት ፈጥረው ይሄንን ድርጅት አጠናክረው ልጆች የልብ በሽታ በልብ በሽታ በብዛት እንዳይሞቱ የታመሙትም እንዲታከሙ ለችልድረን ሀርትስ ፈንድ ብለው የመሰረቱትን አንድ መነሻ በማድረግ ሁለተኛ ደግሞ በእውቀታቸውም በዚህ በካርዲዮሎጂው የላቁ መሆናቸውንም ለማስተዋወቅ ለወጣቱም ትውልድ ደግሞ እንዲህ አይነት በጎ ስራ መስራት በጣም አስፈላጊና በእኛ ሀገር ገና በመለመድ ላይ ያለ ዘመናዊ ስራ በማስተዋወቃቸው ይሄንን ህዝቡ እንዲያቅ፣ እሳቸውም እንዲዘከሩ፣ እንዲመረቁ፣ እንዲሸለሙ መድረኩን መፍጠር ዋ ዋና ኃላፊነቱ ነው በሚል ቦርዱም ተነጋግሮ በሳቸውም ሙያ ዙሪያ ያሉ ሰዎች የጻፉትን ቴስቲሞኒ በማየት እንድናከብራቸው ወስነን፣ ያው እንደታየው ዋሽንግተን ድረስ አስመጥተናቸው በህዝቡ እንዲታወቁ ወደፊትም ደግሞ ይሄ በጎ ስራቸው እንዲጠናከርና እንዲረዱ ሽልማቱን እንድንሰጣቸው ተደርጓል። መልካም፣ አመሰግናለሁ አቶ አክሊሉ። በተጨማሪም እኚህ ክቡር ዶክተር ከአርባ አመት በላይ ህጻናትን በእርዳታቸው የደሀ ወይም የሀብታም ልጅ ሳይሉ ሁሉንም በነጻ ህክምና በመስጠት ከሁለት ሺ ሁለት መቶ በላይ የሚሆኑ ህጻናት ውጭ ሀገር ሄደው የልብ ጥገና እንዲደረግላቸው እንዲደረግላቸው ያደረጉ በመሆናቸው እና የካርዲያክ ሴንተር የሚባለን ኢትዮጵያ የመሰረቱ እሳቸው በመሆናቸው እና አሁንም ደግሞ ካርዲያክ ሞሌኪለር ሪሰርች ኢንስቲትዩት እያቋቋሙ ባሉበት ለሚያደርጉት ጥረት ይህንንም ተጨምሮ ያው የራሳቸው የትምህርት ዶክተር መላክ እንዳለው ግባትና የቤተሰብ ጥሩ ምሳሌ ሆነው ስለሚገኙ በአጠቃላይ ከመረጧቸውም ሰዎች ይልቅ የሲድ ቦርድ አባልም በትልቅ ድምጽ ምርጫ ስለመረጣቸው የሚደገፉ ሰው በመሆናቸውና የሚሰሩትን ስራ በህይወቱ እንዳሉ የሀገራችን ጀግና መሆናቸው እንዲታወቅልን በማለት ነው የማረጥ ናቸው። መልካም አመሰግናለሁ። የመጨረሻዋ እንግዳችን በዚህ ውይይት ውስጥ ያሉ ከሌሎ የተሸላሚዎቻችሁ ሶስትን ነው ለጊዜው የጋበዝ ነው ወይዘሮ መንበረ አክሊሉ አሉ አቶ አክሊሉ ከእርሶ ልጀምር። ለለውጥ ያህል ወደ ዶክተር መላኩ ሄዳለሁ። ወይዘሮ መንበረ አክሊሉን እንዴት እና በምን መረጣቸዋቸው? ወይዘሮ መንበረ አክሊሉ ገና በልጅነቷ እናቷን አጥታ እናቷን ህይወት በፊቷ ማጣታቸውን አይታ ያም ትልቅ እንደዛ አይነት ትራማ ወደኋላ ሲያደርጋት እናት ያጣች ወጣት ሆና ራሷን ለማሻሻል ወደፊት በመገስገሷ ከዛም ወደ ኢትዮጵያ ኪነጥበብ ውስጥ ገብታ ሀገርን አገልግላለች። ከዛም የብቸኛ እናት ወይንም ሲንግል ማዘር በመሆን ልጅ አሳድጋ ከቤት ያጣች ሆና ከሆምለስ ሆና ከዛ ተመልሳ እንደገና የቤት ሰጪ እስከ መሆን ድረስ በመድረሷ ለኢትዮጵያ ሴቶች በጣም ታሪክ ምሳሌ ትሆናለች ብለን ወደ አሜሪካ መጥታ ደግሞ የስራ ችሎታዋና ስራ ስልቷ ለሌሎች ኤግዛምፕል ይሆናል ብለን በማመን እና የሰራችው ስራ እስካሁን ድረስ ለምሳሌ በሬስቶራንት ውስጥ ሰራተኛ ሆና ገብታ ያንን ሬስቶራንት እንደገና የእሷ ለማድረግ በመቻሏ እና በዛ እግዜር በሰጣት ደግሞ ሀብት ድሆችን ስለምትረዳ ጥሩ ውጤት ስለምትረዳ ጥሩ ውጤት የሚያመጡ ለምሳሌ የዴልታ አካዳሚ ተማሪዎች የሚባሉ አሉ። እነሱን ትረዳለች። አንዳንድ ተማሪዎች ደግሞ የቱዊሽን ኖርዝ ላይፍ ስኩል የሚባል ካሊፎርኒያ ውስጥ ቱዊሽን የትምህርት ቤት ክፍያ የማይችሉትን ሴቶች ትረዳለች። ከዛም በኋላ በብዙ ይሄንን በማድረጓ ኦኖራሪ ዶክትሬት አግኝታለች። ከዛም በተረፈ ኢትዮጵያ በኮሚኒቲ ውስጥ ቤተክርስቲያን በሚሰራበት ወቅት እርዳቷን አላቆረጠችም። ይሄንንም በማድረጓና ሌሎች የምታደርገውን ድርጊት በመታወቁ የኮንትራውመን የሚባሉት የቢዝነስ የሰዎች ሽልማት አግኝታለች ከሎስ አንጀለስ ሲቲ ኦፍ ሎስ አንጀለስ ሰርቲፊኬት ኦፍ አፕሪሺዬሽን ማለት አግኝታለች። በጠቅላላው ጥሩ ምሳሌ ስለሆነች፣ ከቤት አጥነት ወደ ቤት ሰጪነት ስለደረሰች፣ ስራ ወዳድና አክባሪ በመሆኗ፣ ኮሚኒቲ ሰርቪሷ በአካባቢ የተደነቀ በመሆኑ የሲንግል ማዘር ሆና ምንም ነገር ወደ ኋላ ሳትል ወደፊት እየገሰገሰች ልጇንም ቁም ነገር ላይ አሁን ፒ ኤች ዲውን እያጠና ነው፣ እሱም እዛ ላይ በማድረሷና በጠቅላላው ስለ እሷ የሴት ጠንካራ ብረት በመሆኗ ለአካባቢ ሴቶች ሆነ ወንዶች ምሳሌ ትሆናለች ማለት የሲድ ቦርድ በድምፅ ምርጫ ስለመረጣት ነው። መልካም። ለክብር ያበቋችኋቸውን ሶስት ሰዎች በምን ምክንያትና እንዴት ለዚህ ሽልማት ለአመታዊ ሽልማታችሁ እንዳበቃችሁ አስረድታችሁ ይሆናል። አሁን ወደ ተሸላሚዎቹ ወደ ራሳቸው ነው የሚሄደው። ዶክተር በላይ አበጋዝ ቀደም ብለው ታውቀዋል፣ አዲስ አበባ። አምባሳደር ዘውዴ ረታ እንዲሁ በአዲስ አበባ። ወይዘሮ መንበር አክሊሉ በዚህ በዩናይትድ ስቴትስ ትገኛላችሁ። ሶስታችሁንም በቅድሚያ እንኳን ደስ ያላችሁ። ላለው አመሰግናለሁ ተቀብለናል አመሰግናለሁ። እሺ አመሰግናለሁ። በድጋሚ አምባሳደር ዘውዴ ከርሶ ልጀምር። እንዲህ ያለ አክብሮት በኢትዮጵያውያን ከኢትዮጵያውያን የመጣ እንደመሆኑ በውጭ ሀገር የሚኖሩ ኢትዮጵያውያን በሩቅም በቅርብም ያላችሁ የማህበረሰቡ አባላት ላደረጋችሁት የህይወት ዘመን የላቀ አስተዋጽኦ የሰጡት ከበሬታ ምናልባትም አክብሮትና ሽልማት ብዙም ባልተለመደበት ማህበረሰብ ውስጥ የሚደረግ እንደመሆኑ ግዝፈቱን ልንረዳ እንችላለን። በግላችሁ ግን ምን አይነት ስሜት ያሳድርባችኋል? አሁን አድማጮች ቆይታ ከተሸላሚዎችና ከሸላሚዎች ጋር አድማጮች ውይይቱ አልተቋጨም፣ ቆየት ብለን እንመለስበታለን። በተከታዩ ዜማ ታዲያ ላፍታ ዘና እንልና ከምሽቱ ድምፃዊ እንግዳችን ጋር ያደረግነውን ቆይታ እናስከተል። I'm on the way, I'm on the way. I'm on the way, man way. I way, am on the way, I'm on the way. I'm on the way, I'm on the way, I'm on the way, I am on the way. I'm on the way, I way I'm on the way, I'm on the way. I'm on the way, I'm on the way. Missy, Jasper, I know why. man on, come

ሰላም ነው። ሰላሙ ነው። አማን ነው። አማን ነው። አንተ አማን ነህ? አማን ነው። እግዚአብሔር ምስክር ነው። ከብቱ፣ ልጆቹ አሽከራማን፣ አሽከራማን። አሉላ ፋሲል ደሞ እንኳን ደህና መጣህ። እንኳን ደህና ቆየኛል። እንኳን ደህና መጣህ ወደ ስቱዲዮአችን፣ ወደ አሜሪካም እንኳን ደህና መጣህ። ቅርብ ነው የመጣኸው። እንኳን ደህና ቆየኛል። እንዴት ነው አዲስ እንግዳ ነህ ለአሜሪካ። ብዙ ጊዜ በሀሳብህ የነበረች ሀገር ነች መትሃል። እግዚአብሔር ይመስገን። የመጀመሪያ እንደው ስሜትህ ምን ይመስላል አሜሪካ ስትመጣ? አረ አሜሪካ ሸጋ ነው። በቃ ብዙ አመት ነበር የምመኘው እኔ ደስ ብሎኛል በጣም። ፈረንጅ ሀያማፒ ነው የሚል ሀያማፒ አንለቀቀኝም አንተ ጭፈራውን እያስነካኸው ነበረ። ይሄንን ሰምቶ ትንሽ የማይነቃነቅ ሰቻልም ማለት ነው። ሁዲ ያለው ጭስ ሊገለኝ አፍኖ ትላለ እስ ተወጣት ግጥሞ ያው ብዙ ነገር አለ ኢንሳይድ ያደረኩት በውስጤ ያ እንዳልናገረው ጉዱ ሆኖ እንዳልተወው ደግሞ ልቤ ተበትኖ፣ ከወዲ ያለው ጭስ ሊገልኝ አፍ ነው የምለው፣ ብዙ ነገር አለና፣ ጭሱ ሊገልኝ አፍ ነው ስትል የሆነ ስዕል የሚሰጥ ይመስላል፣ ግን የሚያስጨፍር ነው። ኃይለኛ ስሜትም ያስጨፍራል። ብዙ ጊዜ ዘፈኖችህ ከብሶት ጋር የተገናኙ ናቸው። ምንድን ነው አሁን? ለምሳሌ አማን ነው ወይ፣ ስንት ነገር በሆዴ ያለ የምትለው ከዚህ ቀደም አንተ ኢትዮጵያ ሆነ አንዳንድ ነገር እንሰማለን። ፋሲል በአንዳንድ ሙዚቃዎቹ ታስሮ ነበር፣ ጥያቄ ቀርቦበት ነበር፣ የመሳሰለ ምንድን ነው አሁን? የፍቅርም ዘፈን አለ በነገራችን አቃለሁ። ግን ያን አንድ ዘፈን አለ አሮስት ሚል

呀，是娘子。俺是 እንደ መግቢያ ያህል ነው። አሉላ እንግዲህ ምናልባት ፋሲል ደሞዝን ብዙ አድማጭ በድምፁ ነው የሚያውቀው። ሙዚቃ እንዴት ጀመርክ? ወደ ሙዚቃው እንዴት ገባ ማንና አይተህ ነው የመሳሰለ ጥያቄ መቼም ሰው ቢሰማ ይወድ ይመስለኛል። እኔ ሙዚቃ አመጣጤ እንኳን በእኛ ምንድረ ዛ ወረታ አውቶ ውስጥ ያልፍ ነበት። ስማ እነ ይርጋ ዱባለን እነ ባህሩ ቀኝም በመስማት ሌላ ነገር የለውም። አሁን ዘልዬ ድንጉር ያልኩ አይደለሁም በባስይ ስሙ ብዛ ባ ተውሶ ሲያልፍ ወረታ እያለሁ ልጅ እያለሁ እሰማ ነበረ። አዛ በኋላ ደርግ ያን ጊዜ ኪነት ይል ነበረ። በኪነት እያልኩ ሲባል ሲባል ጥምቀትም፣ ክርስትናም፣ ሰርግም ሲሆን ፋሲ ደሞዝ ከላ አይደምቅ በቃ እየተባለ ገባሁበት። ቀልጭ ቀረ የሀገሩን አነጋገር ለዛና ዘይቤው እንደኔ ለማያውቀውም ጭምር ቦታው የሚወስድ ይመስላል። እንደዚህ እኮኝ አውጭ አደል ዝሙ አብሮ አደግ በሽታ፣ የማይለቀ በሽታ። ጥሩ ነው። ወሎ፣ ጎጃም፣ ጎንደር የተለያዩ የባህል ዜማዎችን ትጫወታለህ። ከዚህ ቀደም እንዳንተ የሚጫወቱ የባህል ተጫዋቾችን፣ አቀንቃኞችን ስናገኝ እናነሳለን። እንደ ገለጽክልን ከወረታ ከጎንደር ነህ። የጎጃ ምንም የወሎንም ማርሽ እየቀያየርክ ስትጫወት ያን ዜማ ታመጣለህ። እንዴት ነው እሱ? እንዴት ነው ያጠናኸው? እንዴት ነው ደግሞ የምትጫወተው? እሱ ምንድን ነው ልዩነታቸው? ጎንደር ፖሊስ ኪነት መጥቼ አዲስ አበባ ሀገር ፍቅር ቲያትር ገብቼ ባህል ዘፋኝ ስቶት በጎንደር ብቻ መወሰን የለብህም። ገዳሙ ገዳሙ ገዳሙ ገዳሙ ብለን እንደሆነ ጎንደርኛ፣ ጎጃምኛ ደግሞ

የባህል ዘፈን ግን አራት ግን ታደርሰዋል። ከጎንደር ተነስተ ጎጃምን አቋርጠ ወሎ ትገባና የሸዋን ታስነቀዋል። እንዴታ! በሲዲዎችም ላይ አሉ፣ በሙዚቃ ስራዎች ላይ እስኪ ከወሎ ሚቀለ አሪፍ ግባብኝ። ወሎ ልጅ አይናማ፣ አይናማ ውሸጋ ጠንበለል በለልዋ፣ ውሸጋ ጠንበለል በለልዋ

አንጀትቴን ፈትለዋለችና ተምጣሌ እኔኔ መልከቀና አገሩን ስለ እሷ እያወራ እንዳሻት ትኩራት ተራራ ከጎጃም ከበላይ ተፈጥራ በለውማ ይላል። እነዚህ ሁሉ ሲዲዎች ላይ ወይም ካሴቶች ላይ አሉ። አሁኑ ላይ ሩሩ የሚል ካሴት አለ። የየፍለ ሀገራቱን ወይም የክልሎቹን ዜማዎች እንደምታዜም አሁን ነፍሱን ይማር ታደሰ፣ በጣም ትዝ ይለኛል። አታደሰ አለሙ በአማርኛም የትግርኛውንም የኦሮምኛውንም እየደባለቀ ባህላዊ ስለሆንክ፣ ኢትዮጵያ ደግሞ የተለያዩ ባህሎች ስላሉ ከዚህ ከጎጃም ከወሎ፣ ከጎንደር ወጣ የሚል ነገር ወይ ወደ ሰሜን ወይ ወደ ደቡብ የሞካከርካቸው ዜማዎች አሉ። ማጥናት ደንበረብኝ፣ ግን አልችልም። እኔ ብታጠናው ግን የሚያዝ ይመስላል። አዎ አልቀው ሰው እንግሊዝኛ ዘፈን ያጠና ይል። በጣም ጥሩ ነው ነው ምን ትሆን እንደሆነ ገልጸህልን አልቀርም ብለህ እንግዲህ፣ አሜሪካን እያጣጣምክ ነው ኑሮውን። የአገር ናፍቆትም የቀየው እዛ የምትሰራበትም ሁኔታ መናፈቁ አይቀርም ግን እዚህም ህይወት መጀመር ይጠበቃልና አሁን የምትጫወትበት ቦታ አለ። እዚህኛ አካባቢ የተለያዩ ሙዚቃ የሚያጫወቱ መጽናኛ ቦታዎች አሉ። ትጫወታለህ በአንዳቸው? የለም፣ ክለብ አልጀመርኩም። አልጀመር ኮንሰርት፣ በየአገሩ በቬጋስም፣ በስንዲያጎም፣ በሃዋይ ጋት ለሚጀርጉ መጥቻለሁ። ወደ አስር ሀገር እጃለሁ። አሁንም ቀጣይ ነው። ሰርግ፣ ሌሎች ዝግጅቶች ይጫወታለ። ይህን በምሰራበት ጊዜ ግን አጃቤት እፈልጋለሁ። አሁን ሰርግ ለምሳሌ እነሱን የራስ የሉሁም፣ ከዛ ይዣቸው የመጠው የለኝም። እዚህ ያሉት ራስ ባንዶችም አሉ፣ እና ሽብርም አሉ፣ የተለያየ ሙዚቀኞች አሉ፣ እነግዛቸውም አሉ። እነሱን ኮሌክት ያደርግዛቸው የኛ እንግዳ ነበረ፣ ወደ ስቱዲዮ ይዞልን የመጣውም እሱ ነው። ግን ታዲያ አሁን አንድ ስቴት ተጠርተ ብትሄድ ለሰርግ ወይም ለክርስትና ለሆነ ነገር ዝም ብለህ ያጋጠመህን በአንድ ወይም ኪቦርድ የሚጫዋ ሰው ነው ይዘህ የምትሄደው? አስጠንቼ ነው ግን መጀመሪያ አስጠንቼ በደንብ አድርጎ ሙዚቃውን ካላለው በኋላ ከእኔ ጋር አብሮ የሚያዘምር ከሆነ እዥ ወዳለሁ በቀረመህ እንኳን እ ዋለ የራሴ በአጃቢ በኩል ችግር የለውም። አሎላ እሱ ነገር ትንሽ ማብራሪያ የሚጠይቅ ይመስላል። አዲሱ አንተ የምታውቀው ነገር ያለ ይመስላል። አዋይ ስቱዲዮም አሁን እንግዲህ አሉ እንደ ማናጀሩም እንደ አጃቢውም ሆና የምትረዳው መቅደስ ሽ ነ መቅደስ ማን ነው? ሙሉ ስሟ መቅደስ ታድስ መቅደስ ታድስ። አዲሱ ምን እንዴት ነው ከመቅደስ ጋር የተገናኛችሁት? እሷ ስትወዛወዝ ነው ያገኘት ኦርኬስትራ ሶና ነው። ዝም ብለህ እንደው እንደ አገር ቤቱ በነገር ላይ ያሉላ። ስለ መቅደስ ፋሲል አውርቶ አይጠግብም። ወደዚህ ሀገር ሊመጣ ሲል ሲጠየቅ ስለ እሷ የተናገረው ምን ነበር ያልከው? እንውሰ ድሃንተን ብቻ ነው ሲሉ እሷ አታስፈል ረረ እንዳጨርሰው አልኩት። በነገራችን ላይ አሁን አመሰግናለሁ። እንደ ግረ መንገደ ብየሚደውም እንደተናገርኩ ነው ለምን ስድስት ጊዜ አይቻልም ትብዬ በሰባተኛው ወደዚህ ሀገር ያመጣኝ ከምወደው ዝብ ጋር የቀላቀለኝ ሸዋ ኢንተርስመንት ነው እና ላመሰግነው እወዳለሁ። አንተ ና ሲለኝ ምሽቴም ጭምር ነው እንጂ አልኩት። ኧረ ምን ብለን አልኩት፣ ብትፈልግ ማናጀር ብትፈልግ ምሽት ብትፈልግ ተወዛዋሽ የፈለግ ዋርጋ መጣት ብቻ እሷን አልቦ መንቀሳቀስ የለም የለም፣ እሷን አልቦ ይህን ሁሉ ከሆነች ደግሞ ባለቤት ብቻ ሳትሆን ስራህም ሊዋጣ አይችልም። አዎ ተወዛዋሽ ና በዛ ላይ ብዙም ነገር አለ በእኔ ዙሪያ ካልኩሌሽን አድርጋ ይገባች አይደለም። ታሚ በነበረ ብዙ ችግር በደረሰብኝ ወቅት አዲስ አበባ ጎን ርዳ ያሳመችኝ

شاشة شاع شاشة رف أتش شاع على بين الفجر Go, <laughs> Billy.

አሁን የንጉሥ ያክሉ ነው ሰዓቱ። አሁን ጉዞ ወደ አዲስ አበባ የንጉሴ አክሊሉ ነው ሰዓቱ። ሰላምታችን የድረስ ንጉሴ ሰላም ንጉሴ አሉላና አዲሱ እንዴት ሰነበታችሁ? እንዴት ከረማችሁ? ወረሃ ግንቦትን ትናንት ጨርሰን ሰኔ ነግበኔ ማለትን ዛሬ ጀመርን። አይደለም ሰኔ ግን ሲል የዓመቱ ክረምት መግባቱ ይታወቃል። ሰኔና ሰኞም ይባላል። እኔ ግን ለዛሬ የመረጥኩት ለሞኝ ሰኔ በጋው መስከረም ክረምቱ የሚለውን ነው። ለዚህ ለዛሬው ዝግጅቴ አራዳ ብቅ ያልኩት ልክ የዛሬ ወር ነበር። እስኪ ብቅ ልበል አራዳ ከተማ ደስ ይለኛልና ታሪኩን ስሰማ የከተማው ወሬ የጊዜው የወቅቱ የፓርላማው ዜና የቤተ መንግስቱ፣ አራዳ ነው ያለው እቴጌ ጣይቱ እያልኩ የራሴውን ግጥም በቀድሞቹ የትዝታ ዜማዎች በአንዱ እያንጎራጎርኩ ጣይቱ ሆቴል ደረስኩ። ብዙ ሰዎች እየተፈተሹ ይገባሉ። የማውቃቸውን ደራሲያንና ጋዜጠኞችን ተመለከትኩ። ዛሬ ምን አለ ጣይቶ ሆቴል አልኩት የጥበቃውን ጓድ። አዲስ መጽሐፍ ይመረቃል። የማን ጠጋ ብለው ይጠይቁ አለኝና ወደ አዳራሹ አመለከተኝ። አቤቶ እያሱ የሚለውን መጽሐፍ በሰማንያ አምስት ብር ገዝቼ ወደ ውስጥ ገባሁ። እንደ ቀድሞዎቹ ደራሲያንና አንጋፋ ጋዜጠኞች ጋሼ የምንለው ጋሼ አጥናፍ ሞቅ ባለ ሰላምታ ተቀበለኝ። አሀ የእሱ መጽሐፍ የእሱ ድርሰት የእሱ ዝግጅት ነው አልኩ። ሶስት መቶ ሰላሳ ሰባት ገጽ ያለውን የአቤት እያሱን መጽሐፍ ፕሮግራሙ እስኪጀመር ድረስ ማገላበጥ ጀመርኩ። አጥናፍ የዛሬቱ ኢትዮጵያ ተወዳጅ ጋዜጣ ዋና አዘጋጅ ነበር፣ ብዙዎቻችሁ እንደምታስታውሱት። መጽሐፉን አንድ በአንድ እያገላበጥኩ እያነበብኩ ፕሮግራሙ ተጀመረ። አጥናፍ ሰገድ ይልማ በመጽሐፉ ላይ ደራሲ ሳይል ራሱን አዘጋጅ አድርጎ ነው ያቀረበው። ትህትናውን አደነኩ። ስለ ልጅ ወይም አቤቶ እያሱ ብዙ ደራሲያን ጽፈዋል። አቶ አጥናፍ ሰገድ ይልማ መነሻ የሆነው ግን የጎበዜ ጣፈጠ መጽሐፍ ነው። አጥናፍ እንዲህ ይናገራል። አቶ ጎበዜን መጽሐፍ እስካነበብኩበት ጊዜ ድረስ ስለ አቤቶ እያሱ የሰማሁት አፈወሬሳ በመጠኑ ያነበብኩት የታሪክ ጭብ ወቀሳ ስለ እሳቸው ያሳደረብኝን አመለካከት በኋላ ላይ ካገኘኋቸው መረጃዎች ጋር ለማስታረቅ በጣም ቸገረኝ። ከዚህም ሁሉ በላይ ደግሞ እኔ ማነኝ? ስንት የታሪክ ሊቃውንት ባሉበት አገር እኔ የአቤቶ ኢያሱን ታሪክ እንዴት ልጻፍ? ይህማ አንደ በተርቱ ርቱአን እያሉ ድዶች ለመናገር ቸኮሉ እንደ በተባለው ይሆንብኛል ብዬ ስጋት አደረብኝ። በስጋት ውስጥ ግን ጠርጣሪነት ሰርጦ ነበረ። እንደሚታወቀው ጠርጣሪነት አጠቃላይ ተቀባይነት ያለውንና በተግባር ሊገለጽ የሚችል መረጃ እውቀት ለመቅሰም የሚያግዝ ምልከታ ነው። የአቤተው እያሱ አነሳስላ አወዳደቅ ታሪክ በዚህ የአሳብ ማዕበል ውስጥ ከአስራ አምስት ዓመት በላይ ተጸንሶ እንሱ እጅግ ፈታኝ በሆነ ውጣውረድ ውስጥ አልፎ ገዝፎና ተወልዶ ይሄው ዛሬ ለንባብ በቃ። የእኛ ምስኪን መሪና መንግስታቸው የታሪክ ጽንስ በእኔ ሕሊና ውስጥ አድጎና ተወልዶ ለንባብ የበቃው የበርካታ ወዳጆቼ ዛሬ እዚህ ያሉ የሌሉም፣ እንዲሁም ቤተሰቦቼ ከዚህም ሁሉ በላይ የአቤቶ እያሱ ተወላጆች ያልተቆጠበ ድጋፍና ትብብር ስለታከለበት መሆኑን በአድናቆት እገልጻለሁ። ዋናው መጽሐፉን የገመገሙት እንግዳ ከመቅረባቸው በፊት አጥናፍ በመጽሐፋቸው ላይ እንዲህ ያስነብቡናል። ልጅ እያሱ ልደት አስራ ስምንት ሰማንያ ዘጠኝ እልፈት አስራ ዘጠኝ ሀያ ስምንት ዓመተ ምህረት የዳግማዊ የአጤ ምኒሊክ ልጅ የወይዘሮ ሸዋረጋ ሁለተኛ ልጅ የአያታቸው የአጤ ምኒሊክ አልጋ ወራሽ ከጥቅምት 22 ቀን 1902 እስከ 1906 ዓመተ ምህረት ድረስ በራስ ተሰማ ናደው ሞግዚትነትና እንደራሴነት የኢትዮጵያ መሪ ከ1906 እስከ 1909 ዓመተ ምህረት ያለ እንደራሴ ኢትዮጵያን የገዙ መሪ ከዘመነ መሳፍንት ወዲህ ለመጀመሪያ ጊዜ ሰላማዊ የመንግስት ስልጣን ሽግግር በሆነ ውርስ በትረ ስልጣን የተረከቡ መሪ በነበረው ወግና ስርዓት ተቀብተው ንጉሰ ነገስት ሳይባሉ ሶስት አመት አልጋው ላይ አረፍ ብለው የወረዱ ብቸኛ መሪ። ፈረሴ ከምጽዋ ውሃ ሳይጠጣ ዘውድ ጭኜ ንጉሰ ነገስት አልባልም በማለት አቤቶ ልጅ አባጤና ወራሴ መንግስት ልዑል እየተባሉ የቆዩ መሪ። ሳይሰልሙ ሰልመዋል ተብለው የተወነጀሉ ብቸኛ የኢትዮጵያ መሪ። ግዛቴ እዚህ ድረስ ነው ብለው ዘንጋቸውን ጅቡቲ፣ ቀይ ባህር ዳርቻ ላይ የተከሉ መሪ እንዴትና መቼ እንደሞቱና የት እንደተቀበሩ ሳይታወቅ የቀረ ታሪክ ያላቸው ብቸኛ ኢትዮጵያዊ መሪ ይላቸዋል አጥናፍ። ይህን መጽሐፍ የገመገሙት ዶክተር አህመድ ያሲን በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ኢንስቲትዩት ዲሬክተር ናቸው። ሚዛን የመጠበቅ ጉዳይ ሲባል ለየትኛውም ወገን አላጎበደዱም። ደራሲው እውነትንም በጣም አልኳላትም ሐሰትንም በጣም አልካቡት። በሳል የእድሜ ደረጃ ላይ ነው ያሉትና ጥንቃቄያቸው ከእስክቢቷቸው ይታያል። በእኔ ግምት በጣም ጥሩ ነው። ከማድነቅ በስተቀር የምለው ነገር የለኝም። ማንም ሰው መቶ በመቶ አይሸፍንም እና ያልተሸፈኑ ነገሮች አሉ። አጽናጸ ገዲልማ አጻጻፍ ብቻ ሳይሆን ማናቸውም የታሪክ ጸሐፊዎች ወጣለት አለቀለት የሚል መጽሐፍ ጽፎ ያውቁም። በዓለም ላይ ኢትዮጵያን ብቻ ሳ ሁልጊዜ እየተራረሙ እያስተካከሉ እያጠነከሩ የጎደለውን እያሟሉ ልክ አንዳን ግንበኛ አሸዋው፣ ብሎኬቱ ሁሉን አደርጉ ቤቱን ቤት እንደሚያደርግ ሁሉ የሳቸው ስክር ቤቶ የሚያደርጉትን ያክል አድርገዋል ግን ሰዎች እሳቸው እንደጀመሩ እንደ እውቀት ብለው የሚያዩቸው ርምት የሚደረግባቸው ነገሮች ቢኖሩም ቁጥራቸው ይበዛል፣ መጠቀስም የለባቸው። ምክንያቱም በእውነት ተሸፍኗል፣ ያም ነገር ማለት ይቻላል። በዚህ አይነት ዶክተር አህመድ ጥናታቸውን ወይም ግምገማቸውን ምርመራቸውን ካቀረቡ በኋላ ውይይት ተካሂዶ ስነ ስርዓቱ ተፈጽሟል አሉ። ይህን መጽሐፍ ደርሶ ካነበብክ በኋላ እርግጠኛ ነኝ በባህልና ማህበረሰብ ፕሮግራምህ ብዙዎችን እንደምታወያይበት ተስፋ አደርጋለሁ። በነገራችን ላይ ዛሬ ሰኔ አንድ እሁድ ዋለ። ሞኝ የለቱን ብልህ ብሌ አመቱን ብያለሁና በመግቢያው ላይ የዛሬ አመት ደግሞ ሰኔ አንድ የሚውለው ሰኞ ነው። ሰኔና ሰኞ ሸሪክ ጠመን አድማጮች አሁን በቀጥታ በመጀመሪያ አጋማሽ ስርጭታችን ጀምር አድርገን ለአሁን ባቆየነው ከዘንድሮ የሲል ተሸላሚዎችና ሸላሚዎች ጋር ወደ ያዝነው ወግ ይሆናል የምንመለሰው። አሉላ፣ በቀደመው ክፍል ውይይታችሁ ለእንግዶችህ የወረወርከውን የመጨረሻ ጥያቄህን አስታውሰንና ወደ ቀሪው ወጋችሁ ውሰደን። አምባሳደር ዘውዴ ከርሶ ልጀምር። እንዲህ ያለ አክብሮት በውጭ ሀገር የሚኖሩ ኢትዮጵያውያን በሩቅም በቅርብም ያላችሁ የማህበረሰቡ አባላት ላደረጋችሁት የሕይወት ዘመን የላቀ አስተዋጽኦ የሰጡት ከበሬታ ምናልባትም ሽልማት ብዙም ባልተለመደበት ማህበረሰብ ውስጥ የሚደረግ እንደመሆኑ ግዝፈቱን ልንረዳ እንችላለን። በግላችሁ ግን ምን አይነት ስሜት ያሳድርባችኋል? እርስዎ ምን ተሰማዎት? አምባሳደር ዘውዴ ዶክተር መላኩና አቶ አክሊሉ እንዲህ ነው የተቀበልናችሁ ነው ያሉት ምን ተሰማው? እኔ ያልጠበኩት ሽልማት ስለሆነ በጣም በጣም ደስ ባለመንፈስ ተቀብየዋለሁ። ምክንያቱም እኔ በተቻለ መጠን ተጣጥሬ እነዚህን ሶስት የታሪክ መጽሐፍቶች ለኢትዮጵያ ሕዝብ ለማቅረብ በመቻሌ ደህና ነገር መስራቴ ቢሰማኝም እስከዚህ ድረስ የሰራሁት ጉዳይ በሰፊው ታውቆ እጅግ በተከበረው የኢትዮጵያ ማህበረ ግዩራን ዘር ኢትዮጵያ የተባለው ድርጅት ይሄ አስቦ ጥናት አድርጎ ለዚህ ክብርና ደረጃ ስላበቃኝ ምስጋናዬ ከፍ ያለ ነው። ይህ ገጠመኝ እድል በእውነቱ ወደፊትም በሚኖረኝ እቅድ ሁሉ እያስታወስኩ የምጠቀምበት ነው ብዬ አስባለሁ። መታሰቢያነቱ ለብዙ ጊዜ የሚኖር ነው። መልካም ዶክተር በላይ። እሺ እኔ መጀመሪያው ወሬውን ስሰማ በኋላም ዋሽንግተን መጥቼ ሽልማቱ ሲሰጠኝ ለእኔ ትልቅ ክብር፣ ለእኔ ትልቅ ግርማ ሞገስ መሆኑን ተናግሬያለሁ። በዛ በተናገርኩበት አንደበት ግን ሙሉ በሙሉ የእኔ ነው ብዬ ለመቀበል ይሄ በኢትዮጵያ የልብ ህሙማን ህጻናት መርጃ የደረሰው የእኔ አስተዋጽኦ መናገር መለፍለፍ ብቻ ነው። ይህን ስራ የሰራው የኢትዮጵያ ህዝብ ከኢትዮጵያ በሀገርም ውስጥ በውጭ ሀገር ያሉ ለምነው ገንዘብ ከሰጡ ጀምሮ ከመቶ ሚሊዮን ብር በላይ እስከ ሰጠኝ ሰው ድረስ ከኢትዮጵያ ውጭ ኢትዮጵያኖች ያልሆኑ መሰል ድርጅቶች ያደረጉት አስተዋጽኦ፣ ሀገርም ውስጥ እኔና የስራ ጓደኞቼ እንደ ልብ እንድንሰራ በር የተከፈተልን በገና ጥበቃ፣ በማህበራዊ ኤጀንሲ፣ በጉምሩክ እና በገንዘብ ነው። የነዚህ ሁላ ሰዎች ድርሻ ነው እንጂ ይህን ይሄ ብቻዬ ይሄ ግሌ የመጣ አይደለም። ይህንንም ካልኩ ይሄ ግን መነሳቱ የበለጠ እንደ መስራት ለመትጋት፣ ለመልፋት ይረዳል። በዛ መልኩ በጎ ጎን እናዋለው ግን ብቻ የኔ ነው ብዬ ለመውሰድ ይከብደኛል። ይህንንም የኢትዮጵያ ሕዝብም እንዲያውቅልኝ ይፈልጋለሁ። መልካም ሌሎችም ተጋርተውኛል አግዘውኛል፣ እና ብቻ አይደለም ነው ያሉት። ያመጣውን ለውጥ ጨምረው ሸላሚዎቹ እርስዎ ያበረከቱትን አስተዋጽኦ የቱን ያህል ግዙፍ እንደሆነ ገልጠዋል። ወደ ወይዘሮ መንበረ ልሻገር የክብር ዶክተርነት እስኪ ቀበሉ ድረስ ለክብር ዶክተርነት እስኪበቁ ድረስ የተጓዙበትን መንገድ በቃለ መለሳችን መልከት ታደርገናል። እስኪ በዛ ሰዓት ላልሰሙም አድማጮች አሁን ይህን ውይይት ለመጀመሪያ ጊዜ ለሚከታተሉት ጭምር በውይይት መልኩ በድጋሚ ጋብዤ የሆነው ለእርሶስ ምን አይነት ስሜት አሳደረበሁት? ያለፉትን ፈተና ቅድም ዘርዘር ተደርጎ ተገልጸዋል። ይሄ ሽልማት ለእርሶ ምን ማለት ነው? በመድረኩ የተናገሩትንም እናስታውሳለን። ለኔ እንግዲህ ይሄ ሽልማት ካገኘኋቸው ጥቃቅን ሽልማቶች ውስጥ ከማንኛውም ሽልማት የበለጠ ድቤን በደስታ የሞላው ሽልማት ቢኖር ይሄ ነው። ምክንያቱም በሀገሬ ህዝብ በእናቶቼ፣ በአባቶቼ፣ በእህቶቼ፣ በወንድሞቼ በኢትዮጵያን ሀሳብ ውስጥ አድሬ ተከብሬ ይህንን ሽልማት ማግኘት የለእኔ ትልቅ ነገር ነው። በሀገር ልጅ መታሰብ ትልቅ ጸጋ ነው እና በጣም ተደስቼ ነበረ መጥቼም ደግሞ ሁኔታውን ሳየው እውነት ይሄ ነገር ለእኔ ይገባኛል ወይ? ምንድን ነው ያደረግኩት ነገር ብዬ በእውነት ነው እራሴም ብዙ ጊዜ ጠየኩት። ካደረግኳቸው ነገሮች አንዱም በውስጤ መጥቶ ሊያስደስተኝ አልቻለም። ምክንያቱም ያደረግኩትን ነገር ማሰብ አልፈልግም። ወደፊት የማደርጋቸውን ነገሮች ነው ማየትና ማስተዋል ምፈልገው እና እጅግ በጣም የሚያስደስት ነገር ነው ያደረግኩት ጥሩ ነገር። ደግሞ ብቻዬን ያደረኩት ነገር አይደለም። ከእያንዳንዱ ሰራተኛ በሬስቶራንት ውስጥ ተቀጥሮ ከሚሰራው ሰራተኛ ጀምሮ ነው አስተዋጽኦ ያገኘሁት። ድሆቹን ባበላሁበት ጊዜ ሰራተኞቼ ግዴለም፣ በሰአት አይከፈለንም፣ አንፈልግም እንዲከፈለን፣ በነጻ እናገለግላለን ብለው አብረውኝ ከጎን የቆመው የእኔን ምሳሌነት በመከተል አብረውኝ በነጻ ሲሰሩ ውለዋል። ያም ትልቅ እርዳታ ነው። በተጨማሪም በአካባቢ ያሉ ብዙ ህዝቦች ስኳርም፣ ቡናም፣ ኦረንጅስም፣ ልብስም የረዳኝ አለ፣ ለድሆቹ ለመስጠት። ስለዚህ ለብቻዬ ልካብበትና ልሾምበት የሚገባ ስራ አይደለም። ብዙ ሰዎች ሊመሰገኑ የሚገባ ሰው መልካም ትህትናችሁን አድማጮች የሚረዱት ይመስለኛል። ለሽልማቱ ለክብሩ ያበቃው ነገር ግን በቂ መሆኑን አዘጋጆቹ አረጋግጠውልናል። በድጋሚ እስኪ ስለ ሽልማት፣ ስለ አክብሮት ባህል እንነጋገር። ዶክተር መላኩ ወደ እርስ ነው የምመጣው። ሀያ ሁለት አመት ተጉዛችኋል። ታላቅ ስራ የሰሩ ኢትዮጵያውያንን የሚገባቸውን ክብር ብቻ መስጠት ሳይሆን ወጣቶች ተኮትኩተው እንዲያድጉም ሊሰጥ ከሚችለው አስተዋጽኦ አንጻር በምሳሌነት የሚጠቀሱ በመድረኩ ያቀረባችኋቸው ወጣቶች አሉ። ዝርዝሩን ወደኋላ እንመጣበታለን። በባህል ውስጥ ረገድ ምን ያህል አስተዋጽኦ አደረግን፣ በሀያ ሁለት አመት ጉዞአችን ምን አከናወን ትላላችሁ እንደ ሲድ እንደ ማህበረ ግዩር አንዘረ ኢትዮጵያ። በእውነቱ የዛሬ ሀያ ሁለት አመት በአሜሪካን ሀገር ውስጥ እንደኛ ድርጅት አልነበረም። ሰው ክብሩ የሚገለጸው ወይም የሚወደሰው ሲሞት፣ ሲቻልም ደግሞ ለቅሶኛ ተቀጥሮ ከሞተ በኋላ የእሱን ዝና በመናገር የእሱን ተዋጽኦ በማንሳት ነበር የሚደረገው። እኛ ያንን ባህል ቀየር ለማድረግ እና ሰውየው ወይም ሴትየዋ በሕይወት እያለች የሰራችው ስራ መልካም ተግባር በሊቃውንትነትም በሰብአዊ መብትም ጉዳይ ላይ ወይም ደግሞ በጤናን በሚመለከት በሌላውም ምርምር ወጣቱ ትውልድ ምሳሌያችን ነው ብለው እንዲቀበሏቸው፣ እንደነሱ ለመሆን እንዲጥሩ ይህንን ባህል ይሄንን አይነት ስነ ስርዓት ጓደኞች ተሰባስበን ድርጅቱን ፈጥረን ድርጅቱ ይኸው እስከ አሁን ድረስ ሀያ ሁለት አመት ያለምንም ችግር እንደ ሌሎች የኢትዮጵያን ማህበሮች ሳይረበሽ ወይም ደግሞ ሳይበተን ቆይቷል። ይሄ ባህል በጣም ለኅብረተሰባችን አስፈላጊ ነው ብለን የምናምንበት ነው። ወጣቱም ትውልድ ራሱ በርሱ ያገኘውን መልካምና አስደሳች ውጤት እያየ ያንን ፈርጅ እየተከተለ እንዲኮተኮትና እንዲሻሻል የማድረግ ባህል ነው ማለት ነው። በእኛ ባህል በእውነት መወቃቀስ እንጂ መሞጋገስ ባህሉ አይፈቅድም። ይህንን ባህል ትንሽ ለመቀየርና ህዝቡ እንዲበረታታ በተለይ ከሀገር ውጭ ያለው ስራው እንዲታወቅ ሁን ብለን የፈጠርነው ድርጅት ነው። አሁን በጣም እየተለመደ ነው። ሌሎችም እንኳን በቤተሰብ ደረጃ ሁሉ እየተደረገ ነው። ይሄ በጣም የሚያስደስት ነው። ከዛም አልፎ ተርፎ ደግሞ በሙያ በኩል ያሉ ሰዎች እያደረጉት ነው። ወይም ደግሞ በእድርም ውስጥ ያሉ እድር ፈጥረው ማህበር ፈጥረው መከባበርን መወዳደስን ያደረጉትን እና የሰሩትን ጥሩ ውጤት መካፈልን ባህሉን እያስፋፋ ነው። ለእኛ በጣም በጣም በጣም ደስ እያለን ነው። መልቲፕላየር ኢንቴክት እያሳየ ሌሎች ጋር የማዛመት አንጻር ነው የምናየው። አዎ፣ መልካም ሌሎችም ይህንን እየተከተሉ ነው ለማለት ብዬ ነው። አሉላ እና እንግዶችህን አመሰግናለሁ። አዲሱን አመሰግናለሁ። ተሸላሚዎቹ በየፊናቸው እንደየሙያ ዘርፋቸው የሽልማትን የአክብሮትን ባህል በተመለከተ ያደረጉት ውይይት ማቅረብ አልቻለም፣ በሰዓት እጥረት ሳቢያ በሌላ ጊዜ እናቀርባለን። የአፍሪካ የጥበብ ቤተ መዘክር የዩናይት ስቴትሷን መናገሻ ከተማ ዋሽንግተን ዲሲን ካስዋቡና የእውቀት ክምችትን ካደረጁ ተቋማት አንዱ ነው። ሃምሳኛ ዓመት የታሪክና የጉዞ ጉዞውን የጥበብ ጉዞውን የሚፈትሽ ምጥን ዝግጅት የሚዘን ነበር። በክፍላችን ሙያዊ ልምምድ በማድረግ ላይ ያለችው የጋዜጠኝነት ሙያ ተማሪዋ ናኦሚ ሰይፉ የዘገበችልን ቅንብር ነበር። ይህም በጊዜ እጥረት ምክንያት ሊቀርብ አልቻለም። በሌላ ፕሮግራም እናቀርባለን። አ አዎ፣ የመሰናበቻው ዜማ ነው የቀረ። የአዴሳ ቦጂያ ነው ድምፃዊው። ከዚህ ቀደም የአፍሪቃ ህብረትን ባንዲራ ዲዛይን በሠራበት ወቅት አስተዋውቅናቸዋል። በመጪው የራዲዮ መጽሔት ፕሮግራማችን ደግሞ በቅርቡ ከአድማጭ ጆሮ ካደረሳቸው ዜማዎቹ ጋር ብቅ ይላል። እስከዚያው ግን በዚህ በጀመር ነው አፍሪካ ዩናይት The echo da keslem andu bandu chanka if you persistelen in africa fury jan we take what it do the to body say and tete አሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስካሁን አራት ሰዓት በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪ ቴሌላይም ቤክ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደነን ያአሁኑን በዚሁ የተሰናበትን። ሰላም ደህና አደሩ።